ኢሰመኮ አሳሳቢና የምክር ቤቱን ትኩረት የሚሹ በሚል ካቀረባቸው የሰብአዊ መብት ጉዳዮች የመጀመሪያው በጦርነትና በግጭት አውድ ውስጥ ስለሚከሰቱ የሰብአዊ መብት ጥሰቶች አሁንም ተከታታይ ክትትል የማድረግ አስፈላጊነት መሆኑን ኮሚሽነር ዶክተር ዳንኤል በቀለ አቅርበዋል። በሰሜኑ የሀገራችን ክፍል በተከሰተው ጦርነት እንዲሁም በሌሎች የሀገራችን ክፍሎች ከብሔር ማንነት ራስን በራስ የማስተዳደርና የአስተዳደር አካባቢዎች ወሰን በሚመለከት አልፎ አልፎም ከሃይማኖት ጥያቄ ጋር በተያያዘ በተለያዩ ወቅቶች በሚያገረሹ ግጭቶች ሳቢያ ጾታዊና ወሲባዊ ጥቃቶችን ጨምሮ እጅግ በርካታ ሰዎች ለሞት፣ የአካልና ስነ ልቦና ጉዳት፣ መፈናቀል መፈናቀልና ንብረት ውድመት ተዳርገዋል። በመሰረተ ልማቶች ላይ በደረሰ ውድመትም መሰረታዊ አገልግሎቶች ተቋርጠዋል። ከፍተኛና መጠነ ሰፊ የሰብአዊ መብት ጥሰቶች ተፈጽመዋል። ተጠያቂነትን በማረጋገጥ የሕግ የበላይነትን ማስከበር ሁለተኛው ጉዳይ ሲሆን የጸጥታ አካላት የሚወስዷቸው ያልተገቡ እርምጃዎች ምክር ቤቱ በአስፈጻሚው አካል ላይ ክትትል እንዲያደርግበት የተጠየቀ አሳሳቢ ሌላኛው ጉዳይ ነው ተብሏል። በመንግስት የጸጥታ አባሎች ከፍርድ ውጭ የተፈጸመ ግድያ፣ ከመጠን ያለፈ የኃይል አጠቃቀም፣ እንዲሁም ከፍርድ ቤት ትእዛዝ ውጭ የሚፈጸም የዘፈቀደ እስር፣ የተራዘመ የቅድመ ክስ እስር፣ በአንዳንድ ቦታዎች የሚታይ የ የህፃን ልጆች ህገወጥ እስርና እንዲሁም በጋዜጠኞች፣ ተቃዋሚ ፖለቲከኞችና የማህበረሰብ አንቂዎች ላይ ያነጣጠረ እስር፣ አስገድዶ መሰወር እንዲሁም በምርጫው ወቅት የተገደሉ የፖለቲካ ፓርቲ አባላት ሁኔታ የፍርድ ቤት ትዕዛዝ አለመከበርና የዋስትና መብት የተፈቀደላቸው ሰዎች ጭምር በእስር መቆየታቸው በአንዳንድ የእስር ቦታዎች ታሳሪዎችን መደብደብ ጨምሮ ኢ ሰብአዊ የእስር አያያዝ ሁኔታ እጅግ አሳሳቢ እየሆነ በመምጣቱ መንግስትና የስራ አስፈጻሚ አካላቱ በሙሉ ለሰብአዊ መብቶች መከበር ያላቸውን ቁርጠኝነት እንደገና በድጋሚ እንዲያድሱና እንዲተከብሩ ልዩ ትኩረትና ክትትል ይሻል። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ በማህበራዊና ኢኮኖሚያዊ መብቶች ላይ የተፈጠሩ ያሏቸው ተጽዕኖዎች ሌላኛው አሳሳቢ ጉዳይ ነው። በማህበራዊና ኢኮኖሚያዊ መብቶች ላይ በከፍተኛ መጠን አደጋ ወድቋል። ከቀበሌ የነዋሪነት መታወቂያ ካርድ ከማውጣት አንስቶ ትምህርትና የጤና አገልግሎት ማግኘት ወይም የስራ ፈቃድ ማውጣት ወይም ልዩ ልዩ የመንግስት አገልግሎቶችን ማግኘት በሚያሳዝን ብልሹ አሰራርና በሙስና በመታወቁ እያደገ የመጣ የሕዝብ ሮሮ ይሰማል። ለሰብአዊ መብቶች ጥሰትም ትልቅ ስጋትና አደጋ ደቅነዋል። ኃላፊነት የጎደለው የማህበራዊ ሚዲያ አጠቃቀም፣ የጥላቻ ንግግር፣ የግጭት ቅስቀሳና የሐሰተኛ መረጃ ስርጭት የሰብአዊ መብቶች ጥሰት ስጋትን በከፍተኛ ሁኔታ ስለሚጨምር ልዩ ትኩረት ይሻል። የሕግ ፍትሕና ዴሞክራሲ ጉዳዮች ቋሚ ኮሚቴ አባላት ኮሚሽኑ እያከናወነ ያለውን ተግባር አድንቀዋል። ሆኖም ከማረሚያ ቤቶች በጀትና ታራሚዎች አያያዝ ጋር የተያያዙ ጉዳዮች እንዲስተካከሉ ኮሚሽኑ ግፊት እንዲያደርግ ጠይቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን መንግስት በሰሜኑ ክፍል ያለው ጦርነት እንዲቆም ግጭት የማቆም ውሳኔ ማሳለፉን፣ ዘላቂ ሰላም እንዲኖር ፖለቲካዊ መፍትሄ ለማምጣት እያደረ እያደረገ ያለውን ጥረትና የመብት ጥሰቶቹ እንዲመረመሩ ያሳየውን ተነሳሽነት በበጎ እንደሚመለከተው ገልጿል። ለዲ ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ።